ጋቢና ቪኦኤ ሰላም! ሰላም እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁን ቆያለን። ሰላም፣ እንደምናመሻችሁ። ኢድ ሙባረክ። ወደ አንድነት፣ ወደ ሰላም፣ ወደ ልማት በአጠቃላይ ወንድም አማቸው ሙስሊምና ክርስቲያኑ እንዲሁ ሙስሊምና ሙስሊሙ ክርስቲያንና ክርስቲያኑ አንድ ሆኖ ተዛዝኖ ተከባብሮ መኖር አለበት። በመላው ዓለም የእስልምና ሃይማኖት ተከታዮች የኢድ በዓልን እያከበሩ ባሉበት ቀን የኢትዮጵያ ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ያሳለፉትን መልእክት ነው ከላይ የሰማ ነው። በደቡብ ክልል በሐዋሳ በወላይታና በወልቂጤ በተፈጠሩ ግጭቶች በሰዎችና ንብረት ላይ ጉዳት መድረሱን አካባቢዎቹም ውጥረት እንደነከሰባቸው ነዋሪዎች ለአሜሪካ ድምጽ ገልጸዋል። ዝርዝሩን ከምሽቱ ከዜናው ቀጥለን እናቀርባለን። በኢትዮጵያ የተለያዩ እስር ቤቶች በቁጥጥር ስር የነበሩ አብዛኛው ከኦሮሚያ ክልል የሆኑ ወደ 300 የሚጠጉ የፌዴራል ታራሚዎች ከእስር መፈታት መጀመራቸውን በትግራይ ክልል ደግሞ 2101 ታራሚዎች እንደዚሁ ከእስር እንዲለቀቁ መወሰኑ ተገለጸ። ከነዚህ ወደ 300 ከሚገመቱት ውስጥ አብዛኞቹ ከኦሮሚያ ብሔራዊ ክልል ነው። ሁለተኛው ከአማራና ከትግራይ ያሉ ልጆች ይገኙበታል። እንዲህ ደቡብ ማሉበት ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ኢትዮጵያ የገጠማትን የውጭ ምንዛሬ እጥረት ለማስወገድ የተባበረው አረብ ኤምሬት መንግስት አንድ ቢሊዮን የአሜሪካ ዶላር ማዕከላዊ ባንክ ውስጥ እንደሚያስገባላት አስታወቀ። የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አህመድ ሼዴ ይህንን ዛሬ ይፋ ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከአቡ ዳቢ አልጋወራሽ ሼክ መሐመድ ቢን ዛይድ ጋር ከተገናኙ በኋላ መሆኑም ታውቋል። በኢትዮ ኤርትራ ጉዳይ ላይ ኢህአዴግ ያስተላለፈውን ውሳኔ በሚመለከት የመቀሌ ከተማ አስተዳደር ትላንት ሐሙስ ከከተማው መንግስት ሰራተኞች ጋር ውይይት ማካሄዱን ምክትል ከንቲባውና የህወሓት ማዕከላዊ ኮሚቴ አባል አቶ ብርሃነ ገብረ ኢየሱስ ለሪፖርተራችን አለም ፍስሐ ገልጸውለታል። እንደ አቶ ብርሃነ ገለጻ በኢህአዴግ ስራ አስፈጻሚ ኮሚቴ የተላለፈው ውሳኔ የባድመ ጉዳይ ብቻ እንዳልሆነ የአልጀርስ ስምምነት የባድመ ጉዳይ ብቻ ሳይሆን የተበላሸ የሁለቱም ህዝቦች ጉዳይ ነው። ውይይት ከተደረገበት በኋላ የሚፈጸም ይሆናል። ይህ ሳይሆን ሚዲያዎች ፈጥነው በማስተጋባታቸው በህብረተሰቡ መካከል የማያስፈልግ ስሜት ፈጥሯል። በመሰረቱ ከአሁን በፊት ከነበረው በይዘት የተለየ ነገር የለውም ብለዋል። አንድ አሜሪካዊ ሰው አልባ አውሮፕላን ምስራቃዊ አፍጋኒስታን ድንበር ላይ ባደረሰው ጥቃት ከፓኪስታኑ የፓኪስታኑ መሪ መገደሉን ወታደራዊ ባለስልጣናትና የአካባቢው የደህንነት ምንጮች ለቪኦኤ በሰጡት ቃል አረጋገጡ። ስማቸው ይፋ እንዳይወጣ የፈለጉ አንድ አሜሪካዊ ባለስልጣን እንደተናገሩት ረቡዕ ማታ የተካሄደው ጥቃት ኢላማ ያደረገውና የገደለው በመታደን ላይ የነበረውን ህገ ወጡን የተህሪክ ታሊባን ፓኪስታን መሪ የሆነውን ሙላ ፎዛን መሆኑ ታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜር ና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። Gabina VOA. በዛሬው ዕለት የኢድ አልፈጠር በዓል በእስልምና ሃይማኖት ተከታዮች ዘንድ እየተከበረ ይገኛል። የኢትዮጵያ ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሚከተለው መልእክት ለአሜሪካ ድምፅ ሬዲዮ አስተላልፈዋል። አንድ ፈጣሪያችን ያችን እንዲያለ መልእክት እንደዚሁም ነቢያችን አለህ ሰላቱ ወሰላም እሳቸውን እንደሰጡን መመሪያ ማስተላለፍ እንፈልገው ሙስሊሙም ሆነ ክርስቲያኑም ሆነ እዚች ዓለም ላይ ለተወሰነ ጊዜያት ነው የሚኖረው። ሁልጊዜ የሚኖር ሰው የለም። ለዛ ለተወሰነ ጊዜያት የሚያዘው ቅዱስ ቁርአናችንና ሀዲሳችን የሚያዘው የሰው ልጆች እንዲተዛዘኑ፣ እንዲከባበሩ፣ እንዲረዳዱ ስለሆነ ለዓለም ለሙስሊሙም ሆነ ለሌላውም ለክርስቲያኑ፣ ለወንድሞቻችን፣ ለእህቶቻችን ማስተላለፍ የምፈልገው መቃረን ወደዛ ወደ ጎን ንጥለን፣ መጣላትን ጥለን፣ መመቅኘትን ጥለን፣ መጥፎ መጥፎውን ነገር ወደዛ አግለን፣ ወደ አንድነት፣ ወደ ሰላም፣ ወደ ልማት በአጠቃላይ ወንድማማችሁ ሙስሊምና ክርስቲያኑ እንዲሁ ሙስሊምና ሙስሊሙ ክርስቲያኑና ክርስቲያኑ አንድ ሁኖ ተዛዝኖ ተከባብሮ ማኖር አለበትና ልናከብረው ልንቀበለው ተግባር ላይ ልናውለው ይገባል የሚል መልእክት ነው ማስተላለፍ የምንፈልገው። አመሰግናለሁ። የኢትዮጵያን አሜሪካ ሰላም ይሁንልን። ህዝቡን በሰላም እንኖራል አድርገው እናንተም ደግሞ በኢትዮጵያ ሙስሊም ስም ከፍ ያለ ምስጋና አቀርባለሁ። አመሰግናለሁ። ዒድ ሙባረክ مسلم مسلمات وصفهم له السلام عليكم عيد مبارك مبارك مبارك لنا ولكم مؤمن مؤمنات وصفهم له السلام عليكم عيد مبارك مبارك مبارك لنا ولكم تقبل الله صالح الأعمال لنا ومنكم مبارك, مبارك.

Muslim, Muslimah, touch alaykum. Mubarak, Mubarak, Mubarak. lena

ወደ ተከታዩ ዘገባችን ስናልፍ ወደ ደቡብ ኢትዮጵያ ነው የምናመራው። በደቡብ ክልል በሐዋሳ በውላይታና በወልቂጤ በተፈጠሩ ግጭቶች በሰዎችና ንብረት ላይ ጉዳት መድረሱን አካባቢዎቹም ውጥረት ላይ የነገሰባቸው መሆኑን ነዋሪዎች ለአሜሪካ ድምጽ ሬዲዮ እየገለጹ ነው። በዚህ ከዚህ በላይ ሁኔታዎቹ እንዳይባባሱ አስቸኳይ መፍትሄ እንዲሰጥበትም አሳስበዋል። የክልሉ መንግስት ግጭቱን የማረጋጋት ስራ እየተሰራ ነው ብሏል። ሁሉንም አካታ ጽዮን ግርማ ዝርዝሩን ይዛለች። ያነጋገርናቸው የከተማዎቹ ነዋሪዎች እንደሚሉት በሐዋሳ ከተማ የተከበረውን የፊቼ ጨንበላላ የዘመን መለወጫ በዓል ተከትሎ የተነሳው አለመግባባት ወጣቶች እርስ በእርስ ብሔር በለየ መልኩ ግጭት እንዲፈጥሩ ምክንያት መሆኑን ነው። ይህም በዛሬ ዕለት ሐዋሳን አልፎ ወደ ወላይታ ሶዶ ከተማ መዛመቱንና በሰውና ንብረት ላይ ከፍተኛ ጉዳት መድረሱን ገልጸዋል። በሁላይታ ከተማ የሚገኙ የተለያዩ ነዋሪዎችን ያነጋገርን ሲሆን ለግጭቱ መነሻ የሆነውን ምክንያትና ደረሰ የተባለውን አደጋ በተመለከተ ያገኘነው መረጃ የተለያየ ነበር። በመጨረሻም በከተማ ውስጥ የሰማያዊ ፓርቲ ተወካይ የሆኑትና የአይን እማኝ ነበርኩ ያሉትን ግለሰብ አስተያየት ወስደናል። አቶ ወቸፎ ባለለው ከላይሳ ዞን በጣም አስቸጋሪ ሁኔታ ላይ ነው ያለው። ወጣቱ ያው ጠዋት በመጀመሪያ ከሙስሊሞች ጾም ፍቺ በኋላ ቀጥታ ወደ ዞን አስተዳደር አመሩ። እዛ እንደገቡ ባንዲራ፣ የደቡብ ኢትዮጵያ ባንዲራም ያለውን አወረዱ። ከዛ ያው ግማሽ ድንጋይ የሚጥልም ነበረ። ቀጥታ ወደ ፖሊስ ጣቢያ መጡ በድንጋይ ተኩስ ዝም ብሎ ወደ ሰማይ ተኩስ ነበረ። ከዛ በአጠቃላይ ከተማ ላይ ያለ የመንግስት መስሪያ ቤት በጣም በአጠቃላይ የከተማ ህዝብ ወጥቷል ማለት ይቻላል። ወጣቱ በአጠቃላይ ወጥቷል። እጅግ በጣም ዩኒቨርሲቲ ሄደዋል። ዩኒቨርሲቲም አቃጥለዋል። የተወሰነ ቦታ ግብርና ኮሌጅም ሄደዋል። እዛም ብዙ አይነት ክስተት ነው የተፈጠረው። እጅግ በጣም አፍዲ ነው ያው ኦሮሚያ ህብረት ባንክ ነበረ። እሱንም አቃጥለዋል ያለውን ንብረት ሁሉ ያው ብዙ የግለሰብ ንብረት ወድኗል። አንዳንድ ብዙ ችግሮች ደርሰዋል። እስካሁን አልበረደም። አሁንም ያው ልዩ ኃይል ገና አሁን እየገባ ነው ባለ ሁኔታ ያው እየተሯራጡ ነው ወደዛ፣ ወደዚ ዱላ ይዞ ነው ሁሉም የወጣው። አስቸጋሪ ሁኔታ ላይ ነው ያለ። የጸጥታ ኃይሎቹ ይሄንን ለማብረድ ጥረት አላደረጉ የሉም። እንዲሁም አካባቢ ፖሊስ ሁሉም ያለን ማንም የለም። ህዝቡ ነው የወጣው አሁን ነው በአሁን ሰዓት አሁን ገና በዚህ አሁን የደወልሽ ባለው ገና ወደ ከተማ እየገቡ ከቀኑ አስር ሰዓት ማለት ነው በኢትዮጵያ አዎ በአሁን ሰዓት ገና እየገቡ ነው በዛም አሁን ወደ ከተማው ተኩስ አለ ሰው እየተሯሯጠ ነው እዛ እዚህ ተኩስ አለ መኪናዎችን ጎማ እየተካተል እጅግ በጣም አሳሳቢ ነው በጣም አስጊ ነው በቃ እኚህን ግለሰብ ጨምሮ ያነጋገርናቸው ሰዎች እንደሚሉት በከተማዎቹ የሚነገረውና የሚሰራጨው መረጃ ከደረሰው አደጋ በላይ የተጋነነ በመሆኑ ለተጨማሪ ግጭቶችና የእኔ ብሔር እዛ እየተጠቃ ነው እኔ ለምን ዝምላለው በሚል ለሌላ ጥፋት እንዲጋበዙ አድርጓል ብለዋል። በግጭቶቹ ውስጥ የሚሳተፉት ወጣቶችን በሰፈር ጎራ ከፍለው በድንጋይና እጃቸው ላይ ባሉ መሳሪያዎች እርስ በርስ ይጠቃቃሉ ብለውናል። በሐዋሳ ከተማም በተመሳሳይ እንዲሁ በተለምዶ ሞቢል ሰፈር፣ አላሙራና አዲሱ ገበያ በሚባሉ አካባቢ ሁለት የተለያዩ ጽንፍ ተይዞ አንዱ የአንዱን ንብረት ማቃጠልና መዝረፍ እንዳለም ነዋሪዎቹ ይናገራሉ። በዚህ መካከል ማህበረሰቡ በጭንቀት ውስጥ መውደቁንና የቻለ ልጆቹን ይዞ ሰላም ነው ወዳለው አካባቢ እየሄደ እንደሆነ ሌላው ደግሞ በሩን ዘግቶ እንደተቀመጠ ይናገራሉ። እርስ በርስ በሚደረግ የስልክ ልውውጥም ይህን ያህል ሰው እዚህ ቦታ ተገደለ የሚሉ መረጃዎች እንደሚናገሩ እንደሚነገሩ ነዋሪዎች ይናገራሉ። አንዲት የሐዋሳ ከተማ ነዋሪ አነጋግርሬ ነበር በስልክ። አሁን ራሱ በር ፈቅተል ነው ቁጭ ያል ነው ወደ ውጭ ራሱ መውጣት አልቻልንም። ህፃናት ራሱ ለማሸሽ እንፈልገን ማሸሽ አልቻልንም። መንገድ ሁሉ ጎማ ይቃጠላል፣ ድንጋይ ነው እንጂ በቃ ሲከባር ችግር ነው ያለ። የጸጥታ ኃይላት የለውም ስጋት። የጸጥታ ኃይላትም ያው ነገሩ ከረገበ ወዲህ ነው የሚደርሱ። ህይወቱ ያለፈ ሰው አለ። ማን አለ የሰማ ነው ማን ይባላሉ? ስማቸውን አላቅም። እዚህ ግን ይበልጥ ደግሞ በጣም ተጎጂዎችም አሉ። አሁን ለምሳሌ የተዘረፉ ሰዎች አሉ፣ የሞተባቸው ሰዎች አሉ። ሲቀበር እንኳን ሐዋሳ ከተማ እንደው ቀብር እንኳን አልተፈጸመም፣ ምንም በቃ አሁን በተለይ ዛሬ ላይ ማንም ምንም መንቀሳቀስ አይችልም። ሁሉም በጊዜ አይደለም። የጸጥታ ኃይሎች ራሱ ከግቢ እንዳትወጡ ነው። ምክንያቱም ይረብሻው እና ማይረብሻውን መለየት ስላለብን እንዳትወጡ ከግቢ ተብለን ይኸው ግቢ ውስጥ ነው ያለነው እኛ ግቢ ያመጡ ያው አስለን እንኳን መብላት አልቻለም። አሁን ደግሜ የምጠይቅሽ የፊቼ ጨምበላላ በዓል ከተከበረ ቀን ጀምሮ የሰው ሕይወት እንደ ጠፋ ይነግሩናል ነዋሪዎቹ፣ አንቺም እየነገርሽ ነው። ያንን ጠፋ የተባለውን የሰው ሕይወት ግን ማን እንደሆነ የሞተው ማግኘት አልቻልንም። አንቺ የምታቂው፣ በስም የምታቂው የሞተ ሰው አለ? በስም አላውቃቸውም። መሞታቸውን እንዴት ነው የሰማሽው? ሰው ነው የነገረኝ። ለምሳሌ መንግስት ሰራተኛ ነበር አንዱ ተቀጥቅጦ መጥቶ ማታ ላይ ቤቱ አድሮ ነው የሞተው እና አዲስ አበባ ሬሳው ሄዶ ሊመረመር ነበር። እሱም ማክሰኞ ለታ ሮቢም ማክሰኞ ተከሰፈ ነው። እሱን አንቺ አይተሻል ወይም እውነታውን ብነግርሽ ከሰው ነው የሰማሁት። እኔ ባይኔ ያላየሁት ነገር ይለም ግን እሱ ልስካሁን ሰው ይሞታል የሚባለውን ከሰው ነው እየሰማ ነው ያለን። ለምሳሌ ሰው እንደዚህ አይነት ግጭቶች ሲፈጠሩ የሰው ህይወት ሲያልፍ በማግስቱ ወይም በሶስተኛው ቀን እዚያው ከተማ ላይ የቀብር ስነ ስርአትም ይፈጸማል። የቀብር ስነ ስርአትስ የተፈጸመ ወይም ቀብር ላይ የተገኛችሁበት ወይም ተቀበረ ሲባል የሰማችሁት አለ? የቀብር ስነ ስርአትም እኮ ለምስማት ከተማው ሰላም ሲሆን አደለ ወሰሽ፣ የምሰሜ ካልወጣሽ ከግቢ ካልወጣሽ፣ ግቢ ሁኝ ከተባልሽ እንዴት ነው ምስማት የምትችሉ? በግጭቱ የሰው ሕይወት ማለፉን እንጂ እስካሁን ስንት ሰው እንደሞተ ለማጣራት ባደረግነው ሙከራ መረጃ ማግኘት አልቻልንም። በተጨማሪም የሰዎች አካል መጎዳቱን እንጂ ምን ያህል ሰው እንደተጎዳም መረጃ ማግኘት አልቻልም። በሌላ በኩል በወልቂጤ ከተማ በኳስ ጨዋታ ቡድን ደጋፊዎች መካከል በተፈጠረው አለመግባባት ግጭቱ ተባብሶ የነበረው ወደ አለመረጋጋቱ ያነጋገርናቸው ነዋሪዎች ዛሬ መረጋጋት ይታያል ብለውናል። አንድ ስማቸውን መግለጽ ያልፈለጉ ነዋሪ እንደሚሉት ደቡብ ክልል በርካታ ችግሮች በመዳፈናቸው ትንሽ ግጭት ሲነሳ በብሔር ተከፋፍሎ መጣላቱ ሁኔታውን የበለጠ እንዲያባብሰው ያደርገዋል ብለውናል። በጉዳዩ ላይ የደቡብ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሰለሞን ኃይሉን ለማነጋገር ከፍተኛ ጥረት አድርጌ የነበረ ቢሆንም ስልካቸው ስለማይነሳ ልናገኛቸው አልቻልንም። በሌላ በኩል የክልሉ ርዕሰ መስተዳደር አቶ ደሴ ዳልኬ ለክልሉ ቴሌቪዥን በሰጡት መግለጫ የክልሉ መንግስት ግጭቱን የማረጋጋት ስራ እየሰራ ነው ብለዋል በከተማው በተለያዩ አካባቢዎች በሰውና በንብረት ላይ ጉዳት አድርሷል። ለዚህ ለደረሰው ንብረት ጥፋትና እንዲሁም ሰው ሕይወት ላይ የደረሰው ጉዳት የክልሉ መንግስት እጅግ ያዘነ መሆኑን ለመግለጽ እወዳለሁ። ይህንን የደረሰውን ጉዳት ለማረጋጋትም የጸጥታ ኃይሎች ከአመራሩና ከህዝቡ ጋር በመቀናጀት በከፍተኛ ሁኔታ እንቅስቃሴ እያደረጉ ይገኛሉ። ይህ ጥፋት ያልተፈለገ ጥፋት ነው። በዓሉ የሰላም የመከባበርና የመቻቻል የእርቅ እንደመሆኑ መጠን እንደዚህ አይነት ችግር እንዳይፈጠር ወጣቱ በዚህ አይነት ድርጊት እንዳይሳተፍ የተለያዩ ስራዎች ሲሰራ ቆይቷል። ነገር ግን ከወጣቱ ጀርባ ሆኖ ወጣቱን ወዳልተፈለገ አቅጣጫ እንዲንቀሳቀስ የሚያደርጉ የጥፋት ኃይሎች ጥፋት እንዲመጣና ንብረት እንዲወድም ሰው እንዲጨነቅ ለማድረግ የተንቀሳቀሱበት ሂደት ለማየት ተችሏል። ይህ ሂደት እጅግ አጸያፊና ህዝቡን የማይወክል የብሔረሰቡን ገጽታ የማይገልጽ ጥፋት እንደሆነ እንረዳለን። ይህንን ጥፋት መቆም ያለበት መሆኑን ወስቶ የጸጥታ ኃይሉ ከህዝቡ ጋር በመቀናጀት የጸጥታና የህግ ማስከበር ስራ በተጠናከረ መልኩ እየሰራ ነው። በሐዋሳ ዩኒቨርሲቲ የህግ መምህር የሆኑት ረዳት ፕሮፌሰር ዳንኤል ሀይሉ ከግጭቱ ጀርባ ብዙ ችግሮች ስላሉ የፌዴራል መንግስት በተለይም ደግሞ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጣልቃ ገብተው ዘላቂ መፍትሄ ሊሰጠው ይገባል ብለዋል። ብዙ ክፍተቶች፣ ብዙ ግፎች፣ ብዙ ጥያቄዎች ያልተመለሱ በየቦታው አሉ። እኛ አካባቢ ያለው የሲዳማ ጥያቄ አለ። ከ ክልል እና ከአስተዳደር ጋር የሚገናኝ ጥያቄ ነው። ይሄ ጥያቄ እስከዛሬ ድረስ ያለው በቀጥታ ፊት ለፊት ቀርቦ መንግስት ይህንን ማወያየት ያለበት ይመስለኛል። ምክንያቱም ይህንን ትርፍ ለማጋበስ የሚፈልጉ ክፍተት የሚፈልጉ ብዙ አይነት ኃይሎች፣ ኢንትረስት ግሩፕስ አሉ በየቦታው እና እነዚህ ለመግባተት ከፍተኛ በር ስለሚከፍትላቸው በፌዴራል መንግስት በኩል ከፍተኛ ጥሪ መደረግ አለበት። መነጋገር መቻል አለብን ነው። ይሄ እንግዲህ አብዛኛው ከወሰን ከራስ ገዝ ጥያቄ ከምናምን ጋራ የተያያዙ ሽፋኖች አሉት። ውስጥ ለውስጥ ያለው ከምሬት ጋራ የሚያያዝ፣ ከሙስና ጋራ የሚያያዝ፣ በስልጣን ከመባለቅ ጋራ የሚያያዝ ክፉ ጉዳዮች አሉትና ይሄንን ሁሉ በልቦና ማጤን ይፈልጋል። ብዙ ጠቅላይ ሚኒስቴር ለዚህ ህዝቡ ቅርብ ናቸው፣ ለውይይት ቅርብ ናቸው፣ ለግንዛቤውም ቅርብ ናቸው። ፊትለፊት ወጥተው ድር አድርገው ነገር የሚወያየው በተለይ ከህዝቡ ጥያቄ ባለቤት ህዝቡ ከሆነ በቀጥታ ህዝቡ ጋራ ውይይት ቢደረግ እና የመፍትሄ አቅጣጫ ቢቀውን አሁን ያለውን ነገር ለማግረብ ገባሉ። እሳቸው ለዴሞክራሲ ያስተሳሰብም ቀረብ ያሉ እና በአብዛኛው ህብረተሰብ ሪፎርሚስት ተብለው ቅቡልነትን ያገኙ ሰው ስለሆኑ ለለውጥ አካል ተብለው ህዝቡ ወደ ህዝቡ ቀጥተኛ ጥያቄ የሚገሩ መስመር ለመዘርቀት ዛሬውኑ ጥሪ ቢያደርጉ ነው ብያ። የኢትዮጵያ መንግስት ጉዳዩን በተመለከተ ለሀገር ውስጥ መገናኛ ብዙሀን በሰጠው የጽሁፍ መግለጫ መንግስት የተከማመሩ የህዝብ ችግሮችን ለመፍታት በመስራት ላይ ባለበት በአሁኑ ወቅት በአንዳንድ የሀገሪቱ ክፍሎች ጊዜያዊ ግጭት መከሰቱን ጠቅሶ አካባቢያዊ ወሰንና ሌሎች መሰል ምክንያቶችን መነሻ በማድረግ ለዘመናት አብሮ በኖረው ህዝብ መካከል ጥርጣሬን የሚፈጥሩና ለግጭት የሚያነሳሱ ሴራዎች ተስተውለዋል። ብሏል። መግለጫው አያይዞም የተፈጠረው ግጭት በምንም መስፈርት በምንም መስፈርት ህብረተሰቡን የማይወክልና የተጀመረው የለውጥ ሂደት ባልተዋጠላቸው አካላት ጠንሳሽነት እየተመራ እንደሆነ ከወዲሁ መገንዘብ ይቻላል ይላል። ግጭት ያቀነባበሩትና ሁከቱን ያባባሱት አካላት ዓላማ ምን እንደሆነ መግለጫው ሲጠቅስ አሁን በኢትዮጵያ የተገኘው አንጸራዊ ሰላምን ለማወክ መንግስት እየገነባ ያለውን ሀገራዊ አንድነት መናድና በአጠቃላይ ሀገሪቱ የጀመረችውን ውጤታማና ፈጣን የለውጥ እንቅስቃሴ ማደናቀፍ መሆኑ አያጠያይቅም ይላል። እንዲህ ያለውን አደገኛ አካሄድ ህዝቡ ተገንዝቦ ከግጭት ይልቅ ሰላሙን ሊጠብቅ ይገባል ሲልም መክሯል። ለደረሰው ጉዳት ማዘኑን በመግለጽ ለተጎጂ ቤተሰቦች መጽናናትን ተመኝቷል። በመግለጫው ያነጋገርናቸው ነዋሪዎች የህግ የባለሙያውም ሆነ መንግስት በሰጡት መግለጫ የሚናገሩት የሀገሪቱን ሰላም ለማደናቀፍ የሚሰሩ አካላት አሉ የሚል ነው። እነዚህ አካላት ማናቸው የሚለውን ለማጣራት ባደረግ ነው ጥረት በመንግስት በኩል በፌዴራልም ሆነ በክልል ባለስልጣናት ለደወልናቸው ስልኮች ምላሽ የሚሰጠን አካል ልናገኝ አልቻልንም። የሐዋሳ ዩኒቨርስቲው ረዳት ፕሮፌሰር ዶክተር ዳንኤል ከፍተኛው ስራ ያለው መንግስት ጋር ቢሆንም ህብረተሰቡ እስከ ዛሬ አብሮት የቆየውን አብሮ የመኖር ማህበራዊ እሴቱ እንዳይበላሽ ከፍተኛ ጥንቃቄ ሊያደርግ ይገባል ሲሉ መክረዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ የተለያዩ እስር ቤቶች በቁጥጥር ስር የነበሩ አብዛኛው ከኦሮሚያ ክልል የሆኑ ወደ ሶስት መቶ የሚጠጉ የፌዴራል የህግ ታራሚዎች ከእስር መፈታት መጀመራቸውን፣ በትግራይ ክልል ደግሞ ሁለት ሺህ አንድ መቶ አንድ ታራሚዎችም እንዲሁ ከእስር እንዲለቀቁ መወሰኑ ተገለጸ። ይኸው ኒክ ሰማክዜር ዝርዝሩን ይዟል። የትግራይ ክልላዊ ብሔራዊ መንግስት ሰኔ 15 ቀን የሚከበረውን የሰማዕታት በዓል ምክንያት በማድረግ በይቅርታ 2101 የህግ ታራሚዎች እንዲፈቱ መወሰኑም በትናንትናው ዕለት አስታውቋል። ከታራሚዎቹ መካከል 65ቱ ሴት መሆናቸውን በመግለጫው ተመልክቷል። ከተለያዩ የኦሮሚያ ከተሞችና ዩኒቨርሲቲዎች ደግሞ በሽብር ክስ ተመስርቶባቸው ጉዳያቸው በፍርድ ቤት የሚከታተሉና የጥፋተኝነት ብይን ተላልፎባቸው በእስር የቆዩ ወደ ሶስት መቶ የሚጠጉ ሰዎች መፈታት መጀመራቸውን የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የጠበቃዎች ቡድን መሪ አቶ ወንድሙ ይብሳ ለአሜሪካ ድምጽ ሬዲዮ ተናግረዋል። ከእነዚህ ወደ ሶስት መቶ ከሚገመቱት ውስጥ አብዛኞቹ ከኦሮሚያ ብሔራዊ ክልል ነው። ሁለተኛው ከአማራና ከትግራይ ያሉ ልጆች ይገኙበታል። እንዲ ደቡብም አሉበት። በጸረ ሽብር ህጉ ተከሰው በቁጥጥር ስር የነበሩት ተፈቺዎች በእስር ላይ ብዙ ስቃይ ያደረሰባቸውና ከባድ ጊዜ ያሳልፉ መሆናቸውን አቶ ወንድሙ ገልጸዋል። እንደ አባባ ርጌሳ የሚባሉ ሁለት እግር በምርመራ አካላዊ በነበረበት ጊዜ በምርመራ በደረሰበት ጉዳት አንዱ እግር በፊትኑም ጉዳተኛ ነበር። ሁለተኛ እግርም በሀክሞች ስህተት የተቆረጠና ሁለቱም እግር የሌለው በጣም ወደ አስር አመት አካባቢ እስር ቤት የቆየ እሱ መፈታቱን ሰምቼዋለሁ። ኦላና ባይሳ አብዱና በቀላ ቶኩማ ሙልሳ ደጋጋ ብርሃኑ በርካታ ስሞችን ይዘረዝራሉ ጠበቃው የሚበዙት ወጣት የዩኒቨርሲቲ ተማሪዎች የተለያዩ ከተሞች ውስጥ የማህበረሰብ ለውጥ አንቀሳቃሾች መሆናቸውንም ጨምረዋል አብዛኞቹ የመደወላቡ ዩኒቨርሲቲ ተማሪዎች በየቦታ ወለጋ አካባቢ እዚህ አምቦ አካባቢ ያሉና በክስ ሂደት ላይ ያሉ ናቸው አብዛኞቹ ጥቂቶቹ የተፈረደባቸው አሉ የሚያሳዝን አንድ በሬንቱ ቱጂባ የሚባል የድሬዳዋ ልጅ አስራ አንድ አመት ነው የተፈረደበት። አሁን ባለፈው ግንቦት ወር ተኮላሽቻለሁ ብሎ በየቀኑ ፍርድ ቤት ላይ አራተኛ ወንጀል ችሎት ያለቅስ ነበር። የኢትዮጵያ መንግስት በሀገሪቱ የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ በአስር ሺዎች የተቆጠሩ የፖለቲካ እስረኞችን በመላ ሀገሪቱ ሲለቅ ቆይቷል። ወደ መጨረሻው ዘገባችን እናልፋለን። በአሜሪካ ድምፅ ሬዲዮ በ1963 ዓ ም ሚውዚክ ታይም ኢን አፍሪካ የተሰኘ የሙዚቃ ዝግጅት የመሰረተውና የአፍሪካን ሙዚቃ ለዓለም ያስተዋወቀው የኢትዮጵያ ሙዚቃንም ጨምሮ ሊዮ ሳርካዚያን በተወለደ በ97 ዓመቱ በአሳለፍነው ሳምንት ከዚህ ዓለም በሞት ተለይቷል። መስታወት አረጋው ኑሮውንና ስራውን ትዘክራለች። ጎጃ ሚንጃ ሊዮ ሳርኪሳን እንደ አውሮፓውያን አቆጣጠር በ1950 ዎቹ አጋማሽ በቀላሉ የማይደረስባቸው የነበሩ የአፍሪካን ገጠር ክልሎች ጨምሮ የተለያዩ የዓለም ሀገራትን ሙዚቃዎች በቦታው እየተገኘ በመቅዳት ለቴምፖሪከርድስ የሆሊውድ የፊልም ቅንብር ያቀርብ ነበር። ሜላ ሜላ በአሜሪካ ድምጽ ሬዲዮ በ1960 ዎቹ መጀመሪያ ላይ ተቀጥሮ አፍሪካዊ ሙዚቃዎች ላይ በማተኮር መስራት የጀመረው ሊዮ በሳምንት ሁለት ቀን በሚተላለፈው በሚውዚክ ታይሚን አፍሪካ የሬዲዮ ፕሮግራም በርካታ አፍሪካዊ ሙዚቃዎችን አስተዋውቋል። በአሜሪካ ድምጽ ሬዲዮ ከ52 ዓመታት በላይ አገልግሏል። ሴሌክሽን ነምበር ማንዣር ኬሊ አስኪው በሚሽጋን ዩኒቨርሲቲ የአፍሪካ ጥናቶች ክፍል ኃላፊና የአፍሮ አሜሪካንን ጥናት ከሚያካሂዱ የዩኒቨርስቲው መምህራን መካከል አንዷ ናቸው። በሚሽጋን ዩኒቨርሲቲ የሙዚቃ ቤተ መዛግብት ስለተቀመጡት የሊዮ የሙዚቃ ስብስቦች ገልጸውልናል ስ በእሱ የተሰበሰቡትን ከአሜሪካ ድምጽ ሬዲዮ የተረከብ ናቸው። በጣም የሚያስገርሙና ከተለመደው የአፍሪቃ ሙዚቃ ጋር ሲነጻጸሩ ለየት ያሉ ሆነው ነው ያገኘ ናቸው። ሊዮ የአፍሪቃን ነባር የሙዚቃ ስልቶችና አጨዋወቶች ቀርጾ በማስቀመጡ የአፍሪቃ ሙዚቃ ጠባቂ ተብሎ ሊጠራ ይችላል። አንዱን ከአንዱ ሳያበላልጥ የሃይማኖት ሙዚቃ ቅኝቶች፣ ምቶችና አፍሪካውያን የረቂቅ ሙዚቃ ደራሲዎች ያበረከቷቸውን እና የጃዝ ስልት ላይ የተሰሩትን ሙዚቃዎች በግሉ ሲያሰባስብ ነው የኖረው። በዚያን ጊዜ ከነበሩ የአፍሪቃ የተለያዩ ሬዲዮ ጣቢያዎች ጋር በጋራ የቀረጻቸው የሙዚቃ ቅጅዎችን በርካታ ናቸው። ከዚህ በተለየ የሊዮ የሬዲዮ ፕሮግራምን የሚያደምጡ አድናቂዎች ካሉበት ሀገር የተለያዩ ባህላዊ ሙዚቃዎች ቀርጸው ይልኩለት ነበር። እነዚህም ሙዚቃዎች በሬዲዮ ፕሮግራሙ እንዲያስተላልፈውም ይጠይቁት ነበር። ወደ ዣት ሳንግባይ ቴላሁን ለዓመታት በቅጂ ያስቀመጣቸውን ከአፍሪካና ከሌሎች ሀገራት የሰበሰባቸውን ያልተበረዙ ሙዚቃዎች በሚሽጋን ዩኒቨርሲቲ ኃላፊነት ወደ ዲጂታል እንዲቀየርና ለተለያዩ ቀጣይ ምርምር መረጃነት እንዲቀመጡም አድርጓል። ከሚሽጋን ዩኒቨርሲቲ ኬሊ አስኪው the Leo Sarkisian Archive. There are about 360 field recordings. Now, that's not... በሚሽጋን ዩኒቨርሲቲ የሙዚቃ ቤተ መዛግብት የሊዮ ስብስቦች እንዲቀመጡ አድርገናል። ባዘጋጀነው የሙዚቃ ማውጫ ዝርዝር ላይ ከየቦታው በዋነኝነት በሊዮ የተሰበሰቡ 360 በእጅጉ የተለዩ ሙዚቃዎች አሉን። 360 ስል ታዲያ እነዚህ ብቻ ናቸው ማለት አይደለም። ከሁለት ዓመታት በፊት በአሜሪካ ድምፅ ሬዲዮ ጥያቄ መሰረት ሊዮ ለሚውዚክ ታይም ኢን አፍሪካ ሬዲዮ ፕሮግራም ከ1965 ዓ ም ጀምሮ ያሰባሰባቸውን በመቶች የሚቆጠሩ ቅጂዎችና የሬዲዮ ፕሮግራሞቹን ተረክበን አስቀምጠናል። ከላይቤሪያ ከተላለፈው የመጀመሪያው የሚውዚክ ታይም ኢን አፍሪካ ፕሮግራም ጀምሮ ማለት ነው። እና አሁን ማንኛውም ሰው በድረገጽ በቀላሉ እንዲያዳምጣቸው ለማድረግ መንገዶችን እያመቻቸን ነን። ሴሌክሽን ነምበር 5 አንቼም ኢንድላ ሳንግባይ ባሄተ ጋብሬ ሄይዋት ሊዮ ሳርኪሰን ለአመታት ሙዚቃዎቹን ሲያሰባስብ ያለፈበትን መንገድ በተለያዩ የዩናይትድ ስቴትስ ግዛቶች ለሚገኙ ዩኒቨርስቲዎች፣ ትምህርት ቤቶች እንዲሁም በተለያዩ ሀገራት ኤምባሲዎች በመገኘት ልምዱን አካፍሏል። ከሊዮ የሙዚቃ ስብስቦች መካከል በሚሽገን ዩኒቨርሲቲ ለጥናት ማመሳከሪያ ከሆኑት የአፍሪካ የሙዚቃ ስብስቦች መካከል የኢትዮጵያ እድሜ ጠገብና ታሪካዊ ሙዚቃዎችም እንደሚገኙበት በዩኒቨርሲቲው የአፍሪካ ጥናት ተመራማሪዋና መምህሯ ኬልያስኪው ይናገራሉ። ከኢትዮጵያ ከተለያዩ ስፍራዎች የተገኙ ቅጂዎች አሉ። እስከማውቀው የተወሰኑት በአጼ ኃይለስላሴ ጊዜ የነበሩ የወታደራዊ ሙዚቃ ባንዶች የተጫወቷቸው የሙዚቃ ቅጂዎች ናቸው። በአራት የኢትዮጵያ የሙዚቃ ቅኝቶች ላይ ያተኮሩ በሸክላና በረጅም የቴፕ ክር ማለት በሪል የቀዳቸውን ሙዚቃዎች በሬዲዮ ፕሮግራሙ ላይ ደጋግሞ ያስተላልፋቸው ነበር። አሁን እያንዳንዱን ባላስታውስም በሆሊውድ ፊልም የእሱ የሙዚቃ ቅጂ ከፍተኛ ሚና ነበረው። ሊዮ ሳርኪሳን በአሜሪካ ድምጽ ሬዲዮ በሰራባቸው አመታት ላሰባሰባቸው በመቶዎች የሚቆጠሩ ሙዚቃዎችና ልዩ አስተዋጽኦ የአሜሪካ ድምጽ የሙዚቃ አምባሳደር ሆኖ ለአመታት አገልግሏል። ኤዴ ኬያድ ሄኖክ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ አትቪያ ማሀሪክ ላይ በትዊተር እንደዚሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ ያመሸነው እኔ ጽዮን ግርማና ሄኖክ ሰማ እግዜርነን። ዝግጅታችንን በቴክኒክ ያቀነባበረልን ሞክቢል ያበሮ ነው ሲድራ คุณร